ጤና ይስጥልኝ አቶ ቴድሮስ እንደምናመሹ ወደ ንግግራችን ከመግባታችን በፊት ከአድማጭ ጋር እስቲ ራስዎን ያስተዋውቁልኝ፣ ሙሉ ስምሆን ኃላፊነትን ይንገሩኝ። ቴዎድሮስ ግርማ እባላለሁኝ በኢትዮጵያ የምግብ የመድኃኒትና ጤና ክብካቤ አስተዳደርና ቁጥጥር ባለስልጣን የምግብ ምዝገባና ፍቃድ ዳይሬክቶሬት ዳይሬክተር ነው። አቶ ቴዎድሮስ በቅድሚያ ለጊዜው አመሰግናለሁኝ በአድማጮቻችን ስም። ነገ የዓለም የጤና ቀን ነው። ይሄ ቀን ደግሞ ልዩ ትኩረት ሰጥቶ ታስቦ የሚውለው ለምግብ ደህንነት ነው። በአጋጣሚ በኢትዮጵያ ውስጥ እርሶ የሚመሩት ክፍል የሚመለከተው ጉዳይ ማለት ነው። ለመሆኑ ኢትዮጵያ ውስጥ ለምግብ ደህንነት ምን ያህል ትኩረት ተሰጥቷል? ከጉዳዩ ከፍተኛ አሳሳቢነት አንጻር መንግስት ቀደም ብሎ በሁለት ሺ ሁለት በአዋጅ ቁጥር ስድስት ስልሳ አንድ ህግ ወጥቶ ኃላፊነቶችንም ለእኛ በተለይ ለዚህ ባለስልጣን ሰጥቷል በተለይ የምግብ ጥራትና ደህንነትን ለመቆጣጠር እንዲሁም ህብረሰቡ ጤናማ ምግብን እንዲመገብ ከምግብ ማምረት ጀምሮ እስከ ህብረሰቡ ጋር ሲደርስ ድረስ እነዚህን የምግብ ውጣ ውረዶችን በአግባቡ በመከታተል እና በመቆጣጠር ህብረሰቡ ጤናማ ምግብን እንዲመገብ ባለስልጣኑ እንዲቆጣጠር ኃላፊነት ተሰጥቶታል። ስለዚህ ይሄ የሚያሳየው መንግስት ከፍተኛ ትኩረት እንደሰጠው ነው እና የነገው እለት ታስቦ ሲውል ምንድን ነው ኢትዮጵያ የምታደርገው ምን እያደረገች ነው? የምግብ ቁጥጥር ሲባል ሰፊ ነው። ምግብ ከግብርና ጀምሮ እስከ ታች በቤት ውስጥ አዘጋጅተን ለገበታ እስክናቀርበው ድረስ ከፍተኛ እና ረጅም ውጣ ውረዶችን አልፎ ነው ለተጠቃሚ ድረስ የሚደርሰው። ስለዚህ ብዙ ባለድርሻ አካላትን ይመለከታል ማለት ነው። ስለዚህ አንድ ተቋም ብቻ ተቆጣጥሮት ጥራቱና ደህንነቱ የተረጋገጠን ምግብ ለሕብረተሰቡ ማቅረብ ስለማይቻል ሁሉም ባለ ድርሻ አካላት የየራሳቸው ሚና እንዲወጡ አስቦ የታለመ እንደ ወርክሾፕ ነው። ስለዚህ ከግብርናም ከሸማቾች ማህበራትም ከአምራቾችም ከተለያዩ ሴክተር መስሪያ ቤቶች ተገናኝተው የየራሳችንን ድርሻ እንድንነጋገርና በቅንጅትና በትብብር ለመስራት ይረዳ ዘንድ ነው ቀኑን አስቦ ይሄ ወርክሾፕ የተዘጋጀው። ዛሬ ያካሄዳችኋል ወርክሾፑን ማለት ነው። ዛሬ አላካሄድንም። ዛሬ ለሚዲያ አካላት የግንዛቤ ማስጨበጫ ስልጠና ነው የተሰጠው። ይሄም ደግሞ በዋናነት ጋዜጠኞች የተለያዩ ዘገባዎችን በዕለቱ ቀን እንዲዘግቡ የታለመ ስልጠና ነው። ዛሬ ኦልሬዲ አድርገናል። እሱም ነገ ግን በቀኑን አፕሪል ሰብል የዓለም ጤና ድርጅት ቀኑን ታሳቢ አድርጎ ስለሚውል እኛም እንደ ሀገር ይህን ቀን በምግብ ደህንነት ጤናማ ምግብ ከእርሻ እስከ ጉርሻ በሚል መሪ ቃል አክብረን እንውላለን። ያው ስናከብርም የተለያዩ ጉዳዩ የሚመለከታቸው አካላት ይገኛሉ። በዛም ላይ የተለያዩ ጥናታዊ ጽሁፎች ይቀርባሉ። እኛም የቁጥጥሩን በኢትዮጵያ የምግብ የመድኃኒትና ጤና ክብካቤ አስተዳደርና ቁጥጥር ባለስልጣንን በተመለከተ ጽሁፎችን እናቀርባለን። የቁጥጥሩንም ስራዎች ለማሳየት እሞክራለን እየገጠሙን ያሉትን ፈተናዎች እና ወደፊት የአሰራር ስትራቴጂዎቻችንንም ለታዳሚው ለማቅረብ አስበናል። ለመሆኑ እነዛ እየገጠሙ ያሉ ፈተናዎች ያሏቸው ላይ እስኪ ትንሽ ትኩረት እንስጥና በምግብ ደህንነት ምክንያት የኢትዮጵያ ሕዝብ ላይ የሚደርሰው ጉዳት ምን ይመስላል? ያው የምግብ ደህንነት ሰፊ ነው የጉዳቱ። በተለይ ጤናማ ያልሆነ ምግብ መመገብ ከግለሰብ ጤና መጓደል እስከ ሀገር ኢኮኖሚ ድረስ ችግር ሊያደርስ ይችላል። ይህም ደግሞ በተለያዩ ምክንያቶች ነው። ለምሳሌ ጤናማ ያልሆነ ምግብ መመገብ ለተለያዩ ጤና ችግሮች ያጋልጣል። በዚህም ጤናን ለመመለስ የሚወጣ ወጪ ይኖራል፤ እንደ ግለሰብ ማለት ነው። እንደ ሀገር በምግብ መበከል የታመመ ሰው ምርታማነቱ ይቀንሳል። ይሄ ደግሞ የሀገርን ኢኮኖሚ ይጎዳል በአንድ በኩል በሌላ በኩል ደግሞ ጤናማ ያልሆነ ምግብ ማምረት ለውጭ ንግድም የምናቀርበውን ምርቶች ላይ ከፍተኛ ኪሳራ ያደርጋል። ይሄ ደግሞ የሀገርን ኢኮኖሚ ይጎዳል። ይሄ ብቻ አይደለም፣ የሀገርንም ፖለቲካዊ ችግሮች ሊያደርስ ይችላል። ምክንያቱ ደግሞ መንግስት የህብረተሰቡን ጤና መጠበቅ ካልቻለ ህብረሰቡ መንግስት ላይ እምነት መጣል ያቅተዋል። ይሄ ደግሞ ችግሮችን ያደርሳሉ። ነገር ግን አሁን ላይ ከፍተኛ ችግር እየገጠምን ያለው ነጋዴው፣ በተለይ አምራቹ፣ የምግብ አስመጪው፣ አከፋፋዩ ኃላፊነታቸውን አንዳንድ ማይወጡ አካላት አሉ። ጥቅምን ብቻ መሰረት ያደረጉ ማለት ነው። በሌላ በኩል ህብረሰቡ የራሱን ጤና ራሱ እንዲጠብቅ ለማድረግ የግንዛቤ ማነስ አለ። ስለዚህ የሚዲያ አካላት የህብረሰቡን የግንዛቤ መጠን የማሳደግ ኃላፊነት አለባቸው። ስለዚህ ህብረሰቡ ማንኛውም ማንኛውንም ምግብ ከመመገቡ በፊት እንዲሁም ከመግዛቱ በፊት መከተል ያለባቸውን መሪዎች በማሳወቅ ህብረተሰቡ የምግብ ጥራትና ደህንነት ቁጥጥር ባለቤት እንዲሆን የማድረግ አሳብ ነው ያለው እና ፈተናዎቹ ያው ግንዛቤ ማነስና እንዲሁም ህግንና ህግን ብቻ መሰረት በማድረግ ይሄ የምግብ ንግድን አለመስራት ነው። አሁን ላይ የገጠመን ያለው። ለመሆኑ የእርስዎ መስሪያ ቤት እነዚህን የደህንነት ቁጥጥር ስራዎች ከመስራት በተጨማሪ በየምግብ ማደራጃው እና በየምግብ ማከፋፈያው በመደብሮች እየተንቀሳቀሰ የምግቦችን ደህንነት የማረጋገጥ ስራ ይሠራል? አዎ፣ የተለያዩ ክፍሎች አሉ በዚህ ባለስልጣን ውስጥ የመጀመሪያው የምግብ ምዝገባ እና ፍቃድ ዳይሬክቶሬት እኔ አሁን ያለሁበት ክፍል ነው። ይሄ ክፍል የተለያዩ ስራዎችን ያከናውናል የምግብን ጥራትና አይነት ከማረጋገጥ አኳያ። ይሄ ብቻ አይደለም። ምግብ ከውጭ ሀገር ወደ እኛ ሀገር ሲመጡ በመግቢያና መውጫ ፖርቶች ላይ የቁጥጥር ስራዎች ይከናወናሉ። ይሄ ብቻ አይደለም፣ ከገቡ በኋላ በተለይ አገር ውስጥ የሚመረቱትም ከውጭ የሚገቡት በተመረቱበት ወቅት መገኘታቸው እና በሚገቡበት ወቅት ያላቸውን ጥራትና ደረጃ መሆናቸውን ለማረጋገጥ የድህረ ገበያ ጥናት ይደረጋል። ይሄ ብቻ ሳይሆን ፋብሪካዎች ላይ፣ አከማቾች ላይ፣ አከፋፋዮች ላይ የኢንስፔክሽን ስራ ይከናወናል በአካል የማምረቻ ድርጅቶች፣ የምግብ ማከማቻ ድርጅቶች ጋር በመሄድ የአያያዛቸውን የአመራረታቸውን የአጓጓዛቸው ነይ እና የአሰረጫጨት ስርዓታቸውን በአካል በመገኘት የመገምገም እንዲሁም ደግሞ በአግባቡ ካልተገኙ አስተዳደራዊ እርምጃዎች የመውሰዱ ሁኔታዎች አሉ። የዓለም የጤና ድርጅት ባለሙያዎች በገመቱት መሰረት በሁለት ሺ አስር አመተ ምህረት በአውሮፓ አቆጣጠር የዛሬ አምስት ዓመት ማለት ነው። በዓለም ዙሪያ አምስት መቶ ሰማኒያ ሁለት ሚሊየን የጤና ችግር ተመዝግቦ እንደ ነበር ተናግረዋል። ከዛ ውስጥ ሶስት መቶ ሀምሳ አንድ ሺህ ሰው ሞቷል። በዚያን አመት ከምግብ ጋር በተያያዘ ማለት ነው እንዲህ አይነት አይነት ቁጥር በኢትዮጵያ ውስጥ የተመራመራችሁት ያገኛችሁት አለ? አለ፣ በተለያዩ ጊዜያት የወጡ ጥናቶች እንደሚያሳዩት ከምግብ ወለድ በሽታ ጋር ተያይዞ የሚከሰቱ ችግሮች አሉ። በተለይ ደግሞ የኢትዮጵያ ስታቲክስ ኤጀንሲ ይመስለኛል መረጃውን በትክክል ባላ በኩል በእኛ ባበሻ በሁለት ሺ የተለያዩ ጥናቶችን አውጥቷል። የዛሬ ሰባት አመት ማለት ነው። አዎ የተለያዩ ክልሎችንም ነው እየዳሰሰው አስራ አንዶቹንም ዘጠኝ ክልሎችንና እነዚህም ሁለት ከተማ አስተዳደሮችን ነው የሚያሳየው። ለምሳሌ የአማራ ብሔራዊ ክልላዊ መንግስትን ብንወስ በሁለት ሺ በአንድ አመት ብቻ መቶ አርባ ሶስት ሺ ስምንት መቶ ሰባ አንድ ህብረሰብ ከዚህ ከምግብ ወለድ በሽታ ጋር ወደ ጤና ተቋም ሄደው ታይተዋል ወይም ደግሞ ታመዋል ማለት ነው። ጤና ተቋምን የሄዱትን ብቻ ነው ይሄ ጥናት የሚያሳየው። ታመው ግን ቤት ውስጥ ያሉት ማካፍትን። ሌላው በደቡብ ብሔር ብሔረሰቦችና ህዝቦች ወደ ሁለት መቶ ሰባት ሺህ አምስት መቶ ሰባ አንድ የሚገመቱ የህብረሰብ ክፍሎች ከዚሁ ከምግብ ወለድ በሽታ ጋር በተያያዘ ጤናቸው ችግር ደርሶበት ጤና ተቋም ሄደው ታክመዋል። ያው እነዚህ እንግዲህ የጤና ተቋም የሄዱትና የታከሙትን ብቻ ነው። በዚህ ምክንያት የሞት እና የመሳሰል ችግሮች የደረሰባቸውን ጥናቱ አሳዩ። ያው በአፍሪካም በሀገራችንም ከዚህ ከምግብ ወለድ በሽታ ጋር በተያያዘ ጥናቶች ከፍተኛ እጥረት አለባቸው። ስለዚህ ብዙም ጥናት አለ ብለን የዓለም የጤና ድርጅት እንደዚሁ ሲናገር አንዱም ችግር በአፍሪካና እንደዚህ በማደግ ላይ ባሉት አገሮች ውስጥ የተሳለጠ የምግብ ደህንነት ስርዓት እና የጤና ስርዓት አለመኖሩ ነው፣ ህግጋት አለመኖራቸው ነው ይላል። በኢትዮጵያ ውስጥ ያለውን ሁኔታ እንዴት ይገመግሙታል ከዚያ አኳያ እርስዎ? እኛ አሁን ባለንበት ሁኔታ ጥሩ ደረጃ ላይ ነን ብዬ፣ ምክንያቱም በአዋጅ ደረጃ ተግባርና ኃላፊነት ተሰጥቶታል ተቋም ተቋቁሟል ስፔሲፊካሊ በዚህ ስራ ላይ የሚሰራ ይሄ ብቻ አይደለም የተለያዩ አሰራር መመሪያዎች ተዘጋጅቷል ለምሳሌ ብንወስድ የጨቅላ ህጻናት ምግብ ቁጥጥር መመሪያ አለ። የተጨማሪ ምግብ ቁጥጥር መመሪያ አለ። የአዮዲን የበለጸገ ጨው ቁጥጥር መመሪያ አለ። ያው እነዚህ ለአብነት ነው የምጠቅሰው። ስለዚህ እነዚህ መመሪያዎች አሉ። እነዚህ መመሪያዎች ደግሞ አስመጪዎችን፣ ጅምላ አከፋፋዮችን የሚያስመጡትንና የሚያከፋፍሉት ምግብ ጥራቱና ደህንነቱን የጠበቀ መሆኑን የሚያሳዩ መመሪያዎች ናቸው። እነዛ መመሪያዎች ተከትለው ካልሰሩ አስተዳደራዊ እርምጃዎች ይወሰድባቸዋል። ይሄ ብቻ አይደለም። አምራች ድርጅቶችም እንደሚያመርቱት የምርት አይነት ያው ምግብ በባህሪው ሰፊ ነው። እንደሚያመርቱት የምርት አይነት የተለያዩ መመሪያዊ ተዘጋጅቶ መመሪያዎቹን ተግባራዊ እየተደረጉ ነው። ስለዚህ እነዚህ ሁሉ የሚያሳዩት የህግ ማቀፎች አሉ ከላይ እስከ ታች የመውረድ ችግር ነው ያለው እንጂ በፌዴራል ደረጃ ጥሩ ደረጃ ላይ ነው ብዬ ነው መውስደው። የአመጋገብ ችግር መቼም እያንዳንዱ ሰው ችግር ነው፣ እለታዊ ነው፣ የአሁን ከአሁን ጉዳይ ነው እና በፌዴራል ደረጃ ተንጠልጥሎ የቀረበት ምክንያት ምንድን ነው ይላሉ። ውጤት የለውም ፌዴራል ደረጃ ላይ ተንጠልጥሎ ከቀረና ያው ተንጠልጥሎ ቀረ ባይባልም በተለያዩ አካሄድ ያው ሀገራችን የፌዴራል ስርዓትን ከመከተል አኳያ እኛ ክልል ተሻጋሪ የምንላቸውን ምግቦች ነው የምንቆጣጠረው ከአንድ ክልል በላይ የሚሻገሩ። ነገር ግን ክልሎች የራሳቸውን የህግ ማዕቀፎች በማዘጋጀት ተግባራዊ እያደረጉ ይገኛሉ። ስለዚህ እነዚህ በሱቆች በሱፐር ማርኬት እና እንዲሁም በተለያዩ ትንያንሽ ምግብ ቤቶች ለህብረተሰቡ የሚቀርቡ የምግብ አይነቶች በክልሉ መንግስት ነው ቁጥጥር የሚደረግባቸው። ስለዚህ እኛ የተለያዩ ስድስት ቅርንጫፍ ጽህፈት ቤቶች አሉት እነሱን ለማገዝ ነው እነዛ ጽህፈት ቤቶች የተቋቋሙት። ስለዚህ ከክልሎችም ጋር ተቀራርበን ነው እየሰራን ያለ ነው እና ዞሮ ዞሮ ቁጥጥሩ ከላይ እስከታች ጠንከር ማለት አለበት። ይሄ ደግሞ የሚሆነው ህብረተሰቡ ግንዛቤው እያደገ ሲሄድ ነው። ስለዚህ ባለስልጣኑ የህብረተሰቡን ግንዛቤ በተለያዩ መንገዶች እያሳደገ ነው የሚገኘው። የህዝብ ንቅናቄዎችን፣ የህዝብ ክንፍ አካላትን ግንዛቤ በማሳደግ እንዲሁም የተለያዩ ማህበረሰብ አካላትን፣ ባለድርሻ አካላትን ግንዛቤያቸውን በማሳደግ የቁጥጥሩ ባለቤት እንዲሆኑ ነው እያደረግን ያለ ነው እና ተንጠልጥሎ ይቀራል ማለት አይደለም። እነዚህ በምግብ ደህንነት መጓደል ምክንያት የሚመጡ በሽታዎች ምን ምን እንደሆኑ ለይታችሁ አውቃችኋቸዋል ኢትዮጵያ ውስጥ ይታወቃሉ። የተለያዩ በሽታዎች ናቸው። በተለያዩ በሽታ አምጪ ተዋሲያን ይመጠዋሉ። አንዳንዴ ደግሞ እነዚህ ስርዓቱን ተከትሎ ማይሰሩ ነጋዴዎች ንግድን ብቻ መሰረት በማድረግ የተለያዩ ለህብረተሰብ ጤና ችግር የሚፈጥሩ ኬሚካሎችን ምግብ ውስጥ በመቀላቀል ካንሰር እና መሰል የጤና ችግሮችን ሊያስከትሉ ይችላሉ። በብዛት ታይፎይድ እና አሜባም እና ሌሎችም በሽታ አምጪ ተዋሲያን በተያዘ የሚመጡ በሽታዎች ናቸው። አሁን ላይ ህብረሰቡን እየጎዱ ያሉት በእርግጥ ይህ ነው የሚባል ጥናት ተሰርቶ የለም፣ ግን ከተለያዩ ጤና ተቋማት በሚገኝ የዳሳ ጥናት ነው ይሄን ለማለት ምችለው እንጂ ኢትዮጵያ ውስጥ እነዚህ እነዚህ ናቸው የህብረሰብ ጤና ችግር ከምግብ ደህንነት ጋር ተያያዘ ያላቸው የሚል ጥናት የወጣ የለም እስካሁን እስከማውቀው ደረጃ ማለት ነው። ሌላው ከአመጋገብ ከኢትዮጵያውያን አመጋገብ አኳያ ሲታይ ጥሬ በላ አገር ነች ማለት ይቻላል። ኢትዮጵያ ብዙ ሰዋ ጥሬ ስጋ ይበላል፣ ብዙ ምግቦችን ሳያበስል ይበላል። እና ይህንን ሁኔታ እንዴት ነው የእናንተ መስሪያ ቤት የሚከታተለው ወይም እርስዎ የሚመሩት ክፍል ቢያንስ ቢያንስ እንዴት ነው የሚከታተለው? እኛ በፋብሪካ ደረጃ የሚቀነባበሩ ምግቦችን ነው የምንቆጣጠረው ነገር ግን ለህብረሰቡ በተለያዩ መንገዶች የግንዛቤ ማስጨበጫ ስራዎችን እንሰራለን። በዋናነት ህብረሰቡ የሚመገበውን ምግብ በአግባቡ ማጠብ፣ ማብሰል እና ሌሎች መሰል ተግባራትን በማከናወን የሚመገበውን ምግብ ራሱ ጥራቱና ደህንነቱን እንዲጨምር በማለት የተለያዩ የግንዛቤ ማስጨበጫ ስራዎችን እንሰራለን። በተለይ አምስት ቁልፍ መንገዶች በማለት በተለይ በቤት ደረጃ የሚዘጋጁትን ምግቦች ለማዘጋጀት አምስት ቁልፍ መንገዶች በማለት በተለያዩ መንገዶች ህብረተሰቡ መረጃ እያደረስን እንገኛለን። ያም የግል ንጽህናን መጠበቅ አስፈላጊ እንደሆነ አብሳዩ የግል ንጽህናውን መጠበቅ እንዳለበት፣ ጥሬና የበሰሉ ምግቦችንም አብሮ ማከማቸት እንደሌለበት፣ ምግብን በጤናማ የሙቀት መጠን ውስጥ ማከማቸት እንዳለበት፣ ያ ማለት በፍሪጅ ማቆየት ቀጥዞ የሚመገቧቸው ምግቦች እንዲሁም ደግሞ እንደ ሞቁ መመገብ ያለበትን ምግቦች ከስልሳ ዲግሪ ሴልሺየስ በላይ ወይም ስቶፍ ላይ በማስቀመጥ ማቆየት እንዳለበትና ንጽህናው እና ጤናው የተጠበቀ ውሃና ጥሬ ምግብን መጠቀም እንዳለበትና በአግባቡ ምግቡን ማብሰል እንዳለበት እና ጥሬ ምግብን መመገብ ለጤና ችግር እንደሚያጋልጥ በተለያዩ መንገዶች እያሳወቅ ነው ነው የምንገኘው። ያው ይሄ ኃላፊነት በአዋጅ አልተሰጠንም ገሚ ግንዛቤ ማሳደግ አስፈላጊ ስለሆነ በተለያዩ መንገዶች በምናገኙ አጋጣሚ ግንዛቤውን እያሳደግን እንገኛለን። አንዳንዱ መለኪያ አቶ ቴዎድሮስ እንደ ኢትዮጵያ ላሉ ድሃ ሀገሮች ሳይሆን ከፍተኛ ገቢ ላላቸው ሀገሮች የሚወጡ ወይም መካከለኛ ቢያንስ ቢያንስ ገቢ ላላቸው ሀገሮች የሚወጡ ነው የሚመስሉት። ለምሳሌ ምግብን በማቀዝቀዣ ውስጥ ማስቀመጥ በእያንዳንዱ ቤተሰብ ውስጥ ማቀዝቀዣ ባለበት ህብረተሰብ ውስጥ ማለት ነው። ወይም ደግሞ የምግብን አይነት እስከዚህ የሙቀት ደረጃ ድረስ ማብሰል የሚባል ጠለቅ ያለ ግንዛቤን የሚጠይቅ የባህል ለውጥን ያመጋገብ ባህል ለውጥን የሚጠይቅ እውቀትን የሚጠይቁ መመሪያዎች አሁን አሉ እርሱም ከጠሩልኝ ውስጥ በኢትዮጵያ ህብረተሰብ ውስጥ ግን ስንመለከተው ማቀዝቀዣ ስንት ቤተሰብ ነው ያለው? ስንት ቤተሰብ ነው እስከዚህ ዲግሪ ሴልሸስ ወይም እስከዚህ ዲግሪ ፋራናይት ድረስ አግላለሁኝ ወይም አበስላለሁ እያለ የሚመገበው? ስለዚህ ለኢትዮጵያዊ በሚስማማ ሁኔታ የምታዘጋጇቸው የስልጠና ወይም መልእክት የማስተላለፊያ ሁኔታዎች አሉ፣ የኢትዮጵያውያንን ህይወት መሰረት ያደረጉ ትክክል ነው። እነዚህ የስልጠና ማኗሎች ወይም ፕሪንሲፕ በዋናነት ምግብን በብዛትና በስፋት እያዘጋጁ ለሰፊ የህብረሰብ ክፍል ለሚያቀርቡት እንዳሉ፣ ነገር ግን በሆቴል በዩኒቨርስቲዎች በህፃናት ማሳደጊያ እና ሌሎች ተቋማት ውስጥ ያው ምግብ በስሎ ለሰፊ የህብረሰብ ክፍል ይቀርባል። በዛ መልኩ ነው ለማለት የፈለኩት እንጂ በቤት ውስጥ ሲዘጋጅ ምግብ ምግብ በመሰረቱ መከማቸት የለበትም። በብዛት ተዘጋጅቶ አይደለም ለህብረሰብ መቅረብ ያለበት እንደተዘጋጀ ነው መመገብ ያለብን። ነገር ግን ይሄ በማይሆንበት ሁኔታ በቤት ደረጃ ደግሞ ምግብን አዘጋጅተን ከሁለት ሰዓት በላይ ከቆየ ደግመን ማሞቅ አለብን ከመመገባችን በፊት ነው ያው እንደሚጠቀመው ህብረተሰብ አይነት የስልጠናው አይነት ይወሰናል። ነገር ግን አሁን ለማለት የፈለኩት በሆቴል እና በተለያዩ ተቋማት ምግብ አዘጋጅተው ለሰፊ የህብረሰብ ክፍል ለሚያቀርቡ ሰዎች ስታንዳርዱን የጠበቀ አዘገጃጀት ስራት እና አከመቻቸት እና ትርጅት እንዲኖራቸው የሚጠቅም መር ነው የተናገርኩት እንጂ ለቤት ደረጃ አይደለም። በተለይ ምግብ ከእርሻ እስከ ጉርሻ ነው የሚባለውና ይሄ የሚያልፍበት ሁሉ በኃላፊነት የምግቡን ጥራት እና ደህንነት መጠበቅ አለበት ብዬ አስባለሁ። በዋናነት ደግሞ ህብረተሰቡ ስለሚመገበው ምግብ ማወቅ ይኖርበታል። ከመመገቡ በፊት መጠየቅ አለበት። ነገር ግን ጠይቆ በቂ ምላሽ ማያገኝ ከሆነ ለክልል ተቆጣጣሪዎች ወይም በፌዴራል ደረጃ ለእኛ ባለስልጣን መረጃዎችን ማቀበል ይችላል። እንደዛም ማድረግ አለበት ብዬ አስባለሁ እና ለዚህም የተዘረጋ የመረጃ መቀበያ መንገድ አለን። ይሄም የቀጥታ ስልክ መስመር አለን በሰማኒያ አራት ሰማኒያ ሁለት የተለያዩ የምግብን ጥራትና ደም በተመለከተ የሚፈልገው መረጃ ማቀበልን መጠየቅም ይችላል። ሰማኒያ አራት ሰማኒያ ሁለት ብቻ ነው ወይስ ሌላ ቁጥር አለው? አጭር ስልክ ቁጥር ነው። ነጻ የስልክ መስመር ስለሆነ ይሄ ብቻ ነው ሰማኒያ አራት ሰማኒያ ሁለት አቶ ቴዎድሮስ ግርማ ለሰ ቁጡኝ ማብራሪያ ያለ ጊዜው በጣም አድርጌ አመሰግናለሁ። በአድማጮቻችን ስም እኔም በጣም አመሰግናለሁ።